ሰላም እንዴት ዋላችሁ? ከዛሬው ዜና ጋር ኔ በሰማ አብደላ የአስራ ስድስት ና ከዚያ በላይ የሆነው የእድሜ ውድበሪ ከሆኒ ነዋሪዎች አሁኑ የኮሮና ቫይረስ ክትባት ለመመዝገብ ችለዋል። ነዋሪዎቹ አሁን ለሚቀጥለው የህዝበ ኮቪድ አስራ ዘጠኝ ክትባቶች ክሊኒኮች ማክሰኞ አፕሪል ስድስት ና ሀሙስ አፕሪል ስምንት በሱላንድ ዲክስፐር ማዕከል ለሚካሄድ ክትትሎች መመዝገብ ይችላሉ። በሱላንድ ዲስትሪክት ጤና መመሪያ ድር ጣቢያ በሱላንድ ዲስትሪክት ሄልዚ ኦርጂ ድርገጽ ላይ በመስመር ላይ መመዝገብም ይችላሉ። ሱላን ዲስትሪክት ጤና እና ማለዳ ሞርኒንግ ሳይድ ኮሌጅ ተማሪ ማዕከል ውስጥ ለተማሪዎች እና ለሰራተኞች የኮቪድ አስራ ዘጠኝ ክትባት ክሊኒክ ይካሄዳል። ጠዋት ከስምንት ሰላሳ እስከ አስር አስራ አምስት ሰዓት ድረስ ለቀጠሮ የተመዘገቡ የሞርኒንግ ሳይድ እና የጆንሰን ንጥላ ዶዝ ክትባት ይቀበላል። ክትባቱም በሞርኒንግ ሳይድ ማህበረሰብ ጤና ክፍል ውስጥ ባለው ተማሪዎች ይሰጣል። እሁድ ዕለት በሊትል ዋል ሀይቅ ጀልባ ከተጠመደች በኋላ የሞቱት ሁለት አይዋ ስቴት የቡድን አባላት ስም በሃምልተን ካውኒ የሸሪፍ ጽሕፈት ቤትና በዩስፒ ፖሊስ መመሪያ ይፋ ተደርገዋል። የሀያ አመቱ የኬቪን ዴቭ በዋሽንግተን ዲሲ የሁለተኛ ደረጃ የሂሳብ ባለሙያ ነበር። የአስራ ዘጠኝ አመት ዴሪክ ናኪ ኮሮኔል ኢሊያነስ የመጀመሪያ ደረጃ ኬሚስትሪ ዋና ሰው ነበር። የነብራስካ የህግ አውጪ አካል የፍትህ ኮሚቴ የቀረበለትን ሀሳብ ማክሰኞ እለት ከላከ በኋላ የመድኃኒት ካንቢስ ህጋዊ የሚያደርግ የህግ ረቂቅ የመከራከል እድል ይገኛል። ኮሚቴ የተሻሻለ የሂሳብ ስረት ለጠቅላላ ሰኔት ለመላክ አምስት እስከ ሁለት ድምጽ ሰጥተዋል። ሂሳቡ የመድኃኒት ካንቢስን ለማምላት ለማቀናበር እና ለመጠቀም የሚያስችለው ከመሆን በላይ አንድ ሰው ምን ያህል ሊኖረ እንደሚችል እና የካንቢስ ምርቶች የት እንደሚጠቀሙ ይገለጻል። እንዲሁም የቁጥጥር ማቀፍ እና የክፍያ መርሃ ግብር ያወጣል። እንዲሁም የቁጥጥር ቦርድ እና የሚያስፈጽም ክፍልን ይፈጥራለን ብለዋል። አመሰግናለሁ።